ሳይንስና ቴክኖሎጂ የሰው ሰራሽ አስተውሎት ቴክኖሎጂ በፍጥነት እየተለወጠና እያደገ ያለ ቴክኖሎጂ ነው። ከነዚህ እድገቶቹ መካከል ጄኔሬቲቭ አይ ከዚህ በፊት ታይቶ በማይታወቅ ሁኔታ በሰዎች የተሰሩ የሚመስሉ ምስሎችን፣ ድምፆችንና ቪዲዮዎችን የመፍጠር ችሎታው ጎልቶ ይታያል። ይህ የቴክኖሎጂ እድገት መልካም እድሎችን የሚፈጠር ቢሆንም በአንጻሩ ከፍተኛ አደጋዎችን የደቀነ መሆኑ ይነገራል። ይህን በሁለት በኩል የተሳለ ሰይፍነቱን የተረዱት የተባበሩት መንግስታት ድርጅት የሰብዓዊ መብቶች ከፍተኛ ኮሚሽነር ፎልከር ቱልክ በዚህ ሳምንት መጀመሪያ ስለ ቴክኖሎጂው ማስጠንቀቂያ ሰጥተዋል። ግዙፎቹ የቴክኖሎጂ ኩባንያዎች እንደ ሰው ሰራሽ አስተውሎት ጄኔሬቲቭ ኤአይ ያሉ አዳዲስ ቴክኖሎጂዎችን ሲያስተዋውቁ መጀመሪያ የሚጎዳው ሰብዓዊ መብት ሊሆን ይችላል። ጄኔሬቲቭ ኤአይ ብዙ ተስፋ ሰጪ ነገሮች አሉት ግን የሚሰጠው ኢኮኖሚያዊና ፖለቲካዊ ጥቅም ሊጭበረበር፣ ሊዛባና ሊደናቀፍ ይችላል። ቱርክ በተባበሩት መንግስታት ድርጅት የንግድና የሰብአዊ መብቶች ፎረም ላይ ባለፈው ሰኞ ባደረጉት ንግግር ጄኔሬቲቭ አይ ቁጥጥር ካልተደረገበት ፍራንከንሽታይን ሞንስተር እየተባለ የሚጠራውንና በሜሪ ሼሊ ልብወለድ ታሪክ ውስጥ የሚገኘውን እኩይ ወይም በተለምዶ ጭራቅ የምንለውን አይነት ገጸ ባህሪ ሊሆን እንደሚችል አስጠንቅቀዋል። አደጋው በበርካታ የሰብአዊ መብቶች ላይ ይታያል። የግላዊነት ጥሰትን ጨምሮ የፖለቲካ ተሳትፎ፣ ሐሳብን በነፃነት የመግለጽና የሥራ መነጠቅ ግልጽና የወቅቱ አደጋ ነው። ያለበቂ ጥበቃዎችና መመሪያዎች የሰው ሠራሽ አስተውሎት ስርዓቶች ወደ ዘመናዊ የፍራንክስታይን ሞንስተር የመቀየር አቅም አላቸው። ቱርክ አያይዘውም፣ ሰው ሰራሽ አስተውሎት ተስፋ ሰጪ ቢሆንም ሀያላን የቴክኖሎጂ ኩባንያዎች አላግባብ መጠቀማቸው መሰረታዊ የሰብአዊ መብቶችን ለመናድና ባዓለም አቀፍ ደረጃ አለመረጋጋትን እንዳይፈጥር ያሰጋል ብለዋል። የእሳቸው መልእክት የቴክኖሎጂ ፈጠራ ከፖሊሲ፣ ከስነ ምግባር እና ከተጠያቂነት የላቀ መሆኑ ደግሞ በዓለም አቀፍ አስተዳደር ውስጥ የፈጠረውን ሰፊ ስጋት ያንጸባርቃል። ሰው ሰራሽ አስተውሎት ከጊዜ ወደ ጊዜ በፖለቲካ ኢኮኖሚና ማህበራዊ ስርዓቶች ውስጥ እየተዋህደ ሲሄድ ደግሞ በዓለም አቀፍ ትልቅ ስጋት እንደሚያስከትል ገልጸዋል። የቱርክን ማስጠንቀቂያ አስፈላጊነት ስንመለከት ጀነሬቲቭ አይ ምን እንደሆነ መረዳት በጣም አስፈላጊ ነው። የቴክኖሎጂ ከመረጃ ቋት የሚያገኘውን ግዙፍ የውሂብ ስብስብ በመጠቀም አዳዲስ የድምፅ የምስል፣ የጽሁፍና የቪዲዮ ይዘቶችን ያመነጫል። በዚህም ከመዝናኛና ከትምህርት እስከ ንግድ የስራ ትንተና እንዲሁም ሳይንሳዊ ምርምር ድረስ ያሉ መስኮች ላይ አብዮት ፈጥሯል። ነገር ግን በርካታ ስጋቶችንም ደቅኗል። ከነዚህም መካከል የሳይበር ደህንነትና የሰው ሰራሽ አስተውሎት ደህንነት ፖሊሲ ባለሙያ የሆነው ጋዜጠኛ በበፈለቀ ቀደም ሲል እንደገለጸው የተሳሳተ መረጃ መስጠት አንዱ ችግር ነው ወይም ከተፈጠሩት የተሳሳተ መረጃ ከሚሰጡ የቴክኖሎጂ ውጤቶች ውስጥ እጅግ በጣም በላቀ መልኩ እውነተኛ የሚመስሉ የተሳሳተ መረጃዎችን በማቅረብ የሚታወቅ ነው። ጀኔሬቲቭ ኤአይ ከነሱ ውስጥ አንዱ ምንድን ነው። ለምሳሌ አንቺን ራስሽን ቪዲዮሽን እንደ አዲስ ሰርቶ አንቺ ያላልሽውን ዜና እንድታነቢ፣ ድምጽሽንም እንደዛው ተጠቅሞ የተለያዩ መረጃዎች እንድታደርጊ ማድረግ የሚችል ነገር አለው። በሌላ በኩል በሰው ሰራሽ አስተውሎት ቴክኖሎጂ ለተፈጠሩ ይዘቶች ግባት የሚሆኑ ግላዊ መረጃዎችን እንዴት እንደሚጠቀሙ ወይም እንደሚያብላሏቸው ግልጽ አለመሆኑም ጥያቄ ያስነሳል። ከመረጃ አሰባሰብ ባሻገር በሰው ሰራሽ አስተውሎት የተፈጠሩ ጥልቅ ሀሰተኛ ይዘቶች በእውነተኛና በሀሰት በተፈበረከው ይዘት መካከል ያለውን ድንበር በማደብዘዝም ለመለየት አስቸጋሪ ያደርጋል። ይህ የተቀናበረ ድምፅ ወይም ቪዲዮ ግለሰቦችን ለማጥላላት፣ የታዋቂ ሰዎችን ስም ለማጥፋት ወይም ሀሰተኛ የፖለቲካ ተረክቶችን ለመጻፍም ሊውል ይችላል። የጀነሬቲቭ አይ ስርዓቶች በመረጃ ላይ የተመሰረተ ቢሆንም ብዙውን ጊዜ ያለ ግልጽ ፈቃድ ከበይነመረብ ይሰርዛሉ። ይህም በግል መረጃ ባለቤትነት ላይ ጥያቄ ያስነሳል። ቴክኖሎጂው ሰብአዊ መብቶች ላይ ጉዳት ያደርሳል የሚለው የኮሚሽነር ፎልከር ቱልክ ማስጠንቀቂያም ይህንን የቴክኖሎጂውን ተደጋጋሚ አካሄዶች ያጎላል። ከዚህ አንጻር የመረጃ ስርቆት ሌላው ችግር መሆኑን የሳይበር ደህንነት ከፍተኛ ባለሙያው አቶ ብሩክ ወርቁ ከዚህ ቀደም ገልጸዋል። እነዚህ ጄነሬቲቭ ኤአይ ቱልስ መረጃዎቹን ጥያቄ ከሚጠይቀው ግለሰብ ተቀብለው የሚያስቀምጡት በመረጃ ቋቶቻቸው ውስጥ። ይህ በሚሆንበት ጊዜ ደግሞ ያለው ትልቁ ቻለንጅ ምንድን ነው? ለምሳሌ ዲፕሲክ የሚባለው ሞዴል ዴታ ብሪጅ ገጥሞታል። ጀነዋሪ እስከ ማርች ሃያ አምስት ድረስ ወደ አንድ ሚሊዮን የሚሆኑ የቻት ሎጎቹን እና አንዳንድ ተጨማሪ የኤፒአይ ክሬዴንሻሎቹን ተሰርቋል። እነኚህ መረጃዎች ሲሰረቁ ደግሞ ዳርክ ዌብ ላይ ሀከሮች ወይም ደግሞ ማሊሽየስ ኢንቴንሽን ያላቸው ሰው ነው። እዚያ ላይ ኤክስፖዝ ያደርጓቸዋል ማለት ነው። ዴታ ሊኮቹ ወይም ደግሞ የዴታ ኤክስፖየሮቹ በግለሰቦቹ ህይወት፣ በካምፓኒዎች ማንነት ላይ ከፍተኛ የሆነ ኪሳራ የሚያደርሱ ነው የሚሆነው ማለት ነው። በሌላ በኩል የፖለቲካ ፕሮፓጋንዳ መፍጠር፣ የተሳባ መረጃን ማሰራጨት ነፃ ምርጫን ሊያዳክሙ የህዝብ አስተያየትን ባልሆነ መንገድ ሊቀርጹና ለመለየት ወይም ለማስተካከል አስቸጋሪ በሆኑ መንገዶች የዲሞክራሲ ገጽታን ሊለውጡ ይችላል። ሀሳብን በነፃነት ከመግለጽ አንጻርም የሰው ሰራሽ አስተውሎት ሀሳብን የመግለጽ ነፃነት የማጎልበቱን ያህል ሊያፍንም ይችላል። ሰው ሰራሽ የይዘት ቁጥጥር ማድረጊያ ስልተ ቀመሮች ህጋዊ፣ ፖለቲካዊ ወይም ጥበባዊ ንግግርን ሳንሱር ሊያደርጉ ይችላሉ። መንግስታት የፖለቲካ ተቃዋሚዎችን፣ የመብት ተሟጋቾችን ለመለየት ወይም ተቃዋሚዎችን ዝም ለማሰኘት ሰው ሰራሽ አስተውሎትን ሊጠቀሙም ይችላሉ። ስልጣን በጥቂት ኩባንያዎች ወይም በመንግስት ተዋናዮች እጅ ውስጥ ሲከማች ደግሞ ኮሚሽነሩ እንደገለጹት የጉዳቱ መጠን ይጨምራል። ቴክኖሎጂ ገንቢዎቹ ከሚከታተሉት በበለጠ ፍጥነት የሚለዋወጥ መሆኑም ባልጠበቁት መንገድ ሊሰራ ወይም ያልተጠበቁ አሉሎችን ሊያዳበር ይችላል። ያም ሆኖ የሶፍትዌር ባለሙያው አቶ ዳይታ አለሙ ቀደም ሲል እንደገለጹት የቴክኖሎጂ ኩባንያዎቹ እንኳ እነዚህን ስህተቶች ማስተካከል ወይም ሂደቱን መተንተንና መግለጽ አይችሉም። አብዛኛውን ጊዜ የአርቲፊሻል ኢንተለጀንስ መሳሪያዎች አንድ ቢሊየን ሁለት ቢሊየን ሶስት ቢሊየን ፓራሜትሮች አሏቸው። ይህ ማለት ምንድን ነው? የሚያስገኘው ውጤት በጣም አስደናቂ ነው። በጣም የሚገርም ነው። ነገሮችን አገናኝቶ አመዛዝ ነው የሚያወጣው። ነገር ትክክል ሲሆን ማለት ነው። ግን ይህንን ያመጣውን ውጤት በምን መልኩ እንዳመጣው ግን የሚያውቅ ሰው የለም። ኢቨን ሳይንቲስቶቹ ማለት ነው። የአርቲፊሻል ኢንቴሊጀንት ኢንቴሊጀንስ ሳይንቲስቶች እንዴት እንደሚሰራ ኢንተርናሊ አያውቁትም። እንዴት እንደሚሰራ ኤክስፕሌን ማድረግ አይችሉም፣ መግለጽ አይችሉም። ያ ትልቁ ሪስክ ምንድነው? ሲሰራ እና ትክክለኛውን ውጤት ሲያመጣ፣ መልካም ደስተኞች ነን። ሲሳሳት ግን ማወቅ አንችልም። በምን ምክንያት እንደተሳሳተ ማወቅ አንችልም። በተለይ በተለይ ስህተቱንም እውነታውንም በጣም አሳማኝ በሆነ መልኩ ስለሚያቀርበው ቤቱ ጋር እንደተሳሳተ፣ የትኛው ስህተት እንደሆነ፣ የትኛው ትክክል እንደሆነ ማወቅ ያስቸግራል። ኮሚሽነር ቱርክ ለቴክኖሎጂው እምቅ አቅም እውቅና በመስጠት ጄኔሬቲቭ አይን ለፈጠራ፣ ለችግር ፈችነት እና ለዓለም አቀፋዊ እድገት ትልቅ ተስፋ ያለው መሆኑን ገልጸዋል። ነገር ግን በጥቂት ግዙፍ የቴክኖሎጂ ኩባንያዎች ባለቤትነት የተያዙና የመንግስታት ቁጥጥር አነስተኛ በሆነበት ሁኔታ ጀነሬቲቭ ኤአይ ለጋራ እድገት ሳይሆን ለጥቂቶች መጠቀሚያና ለብዝበዛ ሊውል ይችላል የሚለውም ሌላው በዚህ ቴክኖሎጂ የሚነሳ ስጋት ነው። ስለሆነም እርምጃ ካልተወሰደ በቀር ሰው ሰራሽ አስተውሎት ከቁጥጥር ውጭ የሆነ ኃይል ሊሆን እንደሚችል ቱርክ ጠቁመዋል። ያ ከመሆኑ በፊት ግን የጋራ እርምጃ እንደሚያስፈልግ ገልጸዋል። የዛሬዎቹ ስጋቶች ወደ ተጨባጭ ጉዳት ሊቀየሩ ይችላሉ፣ በአዳዲስ ቴክኖሎጂዎች ላይ ያለውን ተስፋ የሚያፈርሱና ሊተነበዩ የማይችሉ መዘዞችን ሊያስከትሉ ይችላሉ። መንግሥታት እንዲህ ያለውን ውጤት ለመከላከል አንድ ላይ የመተባበር ኃላፊነት አለባቸው። የተባበሩት መንግሥታት ድርጅት የሰብአዊ መብት ኮሚሽነሩ የፎልከር ቱርክ ማስጠንቀቂያ ሰው ሰራሽ አስተውሎት ቴክኖሎጂን ያለመቀበል ሳይሆን የሚገባውን ትኩረት በመስጠት ቁጥጥርና የስነ ምግባር ደንብ ማዘጋጀትን ይጠይቃል። ምክንያቱም ሰው ሰራሽ አስተውሎት ቴክኖሎጂ ተጽዕኖ በሰዎች ምርጫ ላይ የተመሰረተ ነው። ያላርቆ አስተዋይነት ከተጠቀምንበት እውነትን ሊያዛባ፣ ዲሞክራሲን ሊያልናጋ፣ መብቶችን ሊያዳክምና እኩልነትን ሊያጠፋ ይችላል። በደንብ የታሰበበት ደንብና ዓለም አቀፋዊ ትብብር ካለ ግን በሰው ልጅ ታሪክ ውስጥ በጎ ለውጥ ከሚያመጡ ኃይሎች አንዱ ሊሆን ይችላል። የሶፍትዌር ባለሙያው አቶ ዳዊት አለሙ ይህንኑ ሀሳብ ያጠናክራሉ። የአርቲፊሻል ኢንቴሊጀንስ አይ ቲንክ አሁን ብዙውን ሰው እያስፈራ ያለው ብዙውን ሰው እያሳስበው ያለው አክስለሬት የሚያደርግበት ፍጥነት ነው ትንሽ አስፈሪ የሚሆነው ምክንያቱም ሰዎች እንኳንስ አርቲፊሻል ኢንቴሊጀንስ ኢንቴሊጀንት የሆነ አጻጻፍ ያለው ሰው ያለው መሳሪያ ቀርቶ ኢንተርኔት ላይ ያነበቡትን በቀላሉ የሚያምኑ ሶሳይቲዎች አሉ፣ በቀላሉ የሚያምኑ ማህበረሰቦች አሉ። እና እንግዲህ ያ አስፈሪ ነው። ግን ሶሳይቲን የ የማሳደግም ሶሳይቲን ከድህነት የመውጣት ከበሽታ የማዳን ሶሳይቲያችንን ሊያስተካክል ወይም ጥሩ ቦታ ላይ ሊያደርስ የሚችል ፖቴንሻል ያለው ለዚህ በሁለቱም ሳይድ ማየት ያስፈልጋል። ሶሳይቲን ዴቨሎፕ ሊያደረግ ወይም ካለብን ችግር ሊያወጣን የሚችል መሳሪያ ነው። አጠቃቀሙን ካወቅንበት፣ አረማመዳችን ካስተካከል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ጸሐይ ጫኔ ነኝ። መልካም ጊዜ